እግዚአብሔር አምላካችንን እናመሰግናለን። ያው ዛሬ የምንመለከተው ገላትያ መጽሐፍ ነው። የገላትያ መልእክት ምዕራፍ 3 ከቁጥር 26 እስከ 29 እና የገላትያን መጽሐፍ ማጥናት ትልቅ መታደል ነው እና አብረን እንመለከተዋለን። እንደ መግቢያ ጥቂት ነገሮችን እናገራለሁ። ይሄ መጽሐፍ ገላትያ በሐዋርያው በቅዱስ ጳውሎስ ነው የተጻፈው። እና ጥሩ ነው። የርዕሴ ዚጋ መጥቶልኛል። የእምነት በረከቶች የሚል ርዕስ ነው ያለኝ ለነገሩ። እና በሐዋርያው በቅዱስ ጳውሎስ የተጻፈው ይሄ የገላትያ መጽሐፍ ብዙ በጣም ጠቃሚ መሰረታዊ የሆኑ ዶክትሪንስ ነው የምንላቸው የክርስትና ዶክትሪኖች ያሉበት መጽሐፍ ነው እና ይህንም መጽሐፍ ማንበብና መማር ለህይወታችንና ለእምነታችን መሰረት በጣም ጠቃሚ መሰረት ያለበት መጽሐፍ ነው። እንዳ ባለፈው በተደጋጋሚ እንደተናገርኩት የገላትያ ሰዎች አይሁድ አድራጊዎች ወይም ጁዳይዘርስ በሚባሉ ሰዎች ትምህርት ውስጥ ውስጡን ገብቶ በተሰራጨ ትምህርት ምክንያት ተናውጠው ነበር እና እንዳውም አንዳንዶቹ እነዚህ አይሁድ አድራጊዎቹ የሚሉት ነገር ትክክል መስሏቸው ከእውነተኛው እምነት ወደኋላ አፈግፍገው ነበረ እና ሐዋርያው ቅዱስ ጳውሎስ ለዚህ ነው ምዕራፍ አንድ ላይ ከሰማይ መልአክ መጥቶ እኛም ራሳችን እንደገና መተን ከነገርናችሁ የተለየ ነገር የሚናገር ሰው ቢኖር መልአክም፣ እኛም የተረገመ ይሁን ብሎ በጣም ከባድ በሆነ ቋንቋ ሲናገር እንደነበረ ተመልክተናል። ግን እኔ እዚህ ላይ አንድ ነገር አስፍር ያለሁ እነዚህ አይሁድ አድራጊዎቹ የሚያስተምሩት ትምህርት እምነቱም ራሱ ምንም አይነት በረከት የሌለው ነው። የክርስትና እምነትና የክርስትና እውነት ግን ታላላቅ በረከቶች ያሉት ነው እና ይህንን እያነጻጸረ ነው ሐዋርያው ቅዱስ ጳውሎስ እያስረዳቸው ያለው የአይሁድ አድራጊዎቹን እምነት መከተል ይቻላል ማንም ሊከለክለን አይችልም። ግን አሁን ባለንበት ሁኔታ የአይሁድ አድራጊዎቹ የአይሁድ ስርዓት እምነት እና የመጨረሻችንን ደግሞ በምናይበት ጊዜ ምንም ፍሬ፣ ምንም በረከት የሌለው ነው። ስለዚህ ከእግዚአብሔር ተስፋ ተለይቶ መጥፋት ነው። አሁን ሐዋርያው ቅዱስ ጳውሎስ እያሰረጸ፣ እየደጋገመ ይህንን ነገር የሚናገርበት ምክንያት ያ የአይሁድ አድራጊዎቹ እምነት ጠቃሚ ስላልሆነ ነው ነገር ግን የኛ እምነት አሁን ሐዋርያው ቅዱስ ጳውሎስ እየገለጸ ያለው መጽሐፍ ቅዱሳዊ እምነት እና በክርስቶስ ላይ የተመሰረተው እምነት በጣም አስደናቂ ነው እና በእምነት የሆነ በረከትን፣ በእምነት የሆነ ስጦታን፣ በእምነት የሆነ ጽድቅን በዋናነት ደረጃ የምናገኝበት አስደናቂ እምነት ነው። ይሄ የክርስትና እምነት መጽሐፍ ቅዱሳዊ የክርስትና እምነት ነው የምለው የተለያዩ የክርስትና እምነቶች ስላሉ እና መጽሐፍ ቅዱሳዊ የሆነው ንጹህ የክርስትና እምነት በዓለም ካሉት ሃይማኖቶች ሁሉ የተለየ ነው እና በክርስቶስ በኩል የሚኖረው እምነት ትልቅ በረከት ያለው ነው። ሰማያዊ ነው። የሚለውጥ ነው እና የሕይወትን አቅጣጫና ዓላማ በትክክል የሚያሳይ ውስጣዊ የልብ ብርሃንን የሚሰጥ አስደናቂ እምነት ነው። ይህንን ነው እንግዲህ ጳውሎስ ሌሎችም ሐዋርያት በመታገል ሰዎች ከዚህ እምነት ፈቀቅ ሳይሉ በዚህ እምነት ላይ እንዲጸኑና እንዲመሰረቱ እነዚህን ጽሁፎች ይጽፉ የነበረው። ይሄ እንግዲህ ላመኑት ሁሉ የሚሆን ነገር ነው። አሁን ጳውሎስ የጻፈውን ይህንን አሁን ቅድም ወንድማችን ቴዎድሮስ ያነበበልንን ክፍል ስትመለከቱ ከ26 እስከ 29 እንደውም ሁለቱን ላንብብላችሁ። ቁጥር 26 ላይ በእምነት በኩል ሁላችሁ ቁጥር 29 ላይ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደገና፣ ቁጥር 28 ላይ ነው ይቅርታ፣ አይሁዳዊ ወይም ግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ወይም ሴት የለም ብሎ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ያመናችሁት በሙሉ ያገኛችሁት አስደናቂ ነገር አለ በክርስቶስ በማመን እና እያለ ይሄንን ሲገልጥ ነው የምንመለከተው። እንግዲህ እምነትን በክርስቶስ ላይ ማድረግ የሚያመጣው ለውጥ እንዲሁም አስደናቂ የህይወት አቅጣጫና የሕይወትን በረከት መረዳት በጣም ጠቃሚ መሆኑን ለማሳየት ነው። ይሄ ከቁጥር 26 እስከ 29 የሚገልጠው እና በተከታታይ አንድ አራት ነጥቦችን እያነሳሁ እንድናየው አደርጋለሁኝ እና የመጀመሪያው የመጀመሪያው ነጥቤ ያመኑ ሁሉ ያገኙት ዋና በረከት የሚል ርዕስ ነው። ያመኑ ሰዎች በሙሉ ያገኙት በረከት አለ። አሁን ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ሲናገር፣ በእምነት በኩል ማለት በክርስቶስ በማመን ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ብሎ ነው የሚናገረው እና እኔ ይሄ ያመኑ ሰዎች ሁሉ ያገኙት ዋና በረከት ነው ብዬ ልናገርበት አስባለሁ። ይሄ የመጀመሪያውና ትልቁ በረከት ነው። ትልቁና የመጀመሪያው በረከት በምድር ላይ ይሄ ታላቅ አስደናቂ በረከት የእግዚአብሔር ልጅ የሚባለውን መብት እና እድል ወይም ስጦታ ማግኘት ነው። በተፈጥሯችን ይሄንን ማሰብ አስፈላጊ ነው። ገና ስንወለድ ጀምሮ የቁጣ ልጆች ሆነን የተወለድ ነው። ኃጢአተኞች ሆነን የተወለድ ነው የሰይጣንና የኃይሉ ሁሉ መጠቀሚያዎች ሆነን የተገኝ የተወለድ ነው። እኔ እዛ እንግሊዝ ሀገር አንድ መጽሐፍ ነበረኝ መኪና ውስጥ ረስቼው ሳልይዘው መጣሁኝ። እና ያንም መጽሐፍ እዛ መጽሐፍ ውስጥ በጣም ብዙ ሰዎች የእምነት ሰዎች ታሪክ ተጽፏል። እንግሊዝ ሀገር ያገለግሉ የነበሩ ሰዎች ናቸው። እና ከነዚህ ሰዎች መካከል በሰሜን እንግሊዝ ውስጥ ታላቅ ሪቫይቫል ያስነሱ ሰዎች መካከል የአንዱ ሰውዬ ስምና ታሪክ ተጽፏል። አንዱ ርዕስ እሱ ነው እና ሰውየው በዛ በታሪኩ ውስጥ ያጋጠመውንና እግዚአብሔር እንዴት በህይወቱ እንደሰራ ግን ከምን አይነት ህይወት ውስጥ እንዳወጣው የተናገረው ነገር መቼም የማልረሳው ነው። ህይወቴ በጣም በአዘቅት የተሞላ ነበረ በትክክል ሰይጣን በህይወቴ ይጠቀም ነበረ። ግን እግዚአብሔር ከዛ ከእንደዛ አይነት ህይወት ውስጥ አስደናቂ በሆነ ኃይሉና ስልጣኑ አወጣኝ እና ከዚህ የተነሳ ነው ማገለግለው ብሎ እግዚአብሔርን ሲያገለግል ነበር። በነዛ ሰዎች አገልግሎት ከዌልስ ጀምሮ እስከ ስኮትላንድ ድረስ የነበሩ መጠጥ ቤቶች በሙሉ ተዘግተው ነበር። ምክንያቱም ብዙ ሰዎች ከዛ ከመጠጥ ህይወት በእንደዛ አይነት ሁኔታ ውስጥ ከነበራቸው ህይወት ውስጥ ነፃ ወጥተው ነበር በማን በክርስቶስ ኢየሱስ ስለዚህ አንድ ሰው ሲወለድ የቁጣ ልጅ ሆኖ ነው የሚወለደው በተፈጥሮ ኃጢአተኛ ነው እና የሚያሽቆለቁለውም ወደ ሲኦል ነው በእምነት በኩል ግን አስደናቂ ለውጥ ነው የሚመጣው ተመልከቱ በእምነት እኛ በክርስቶስ ኢየሱስ እግዚአብሔር ባቀረበው እምነት በክርስቶስ ኢየሱስ ላይ እምነታችንን በምንጥልበት ጊዜ ወዲያውኑ፣ ከመቅጽበት በአስደናቂ ሁኔታ የእግዚአብሔር መንፈስና ኃይል በውስጣችን ሰርቶ ከዛ ከወራዳ ህይወት ወደ አስደናቂ የከበረ ህይወት እንሻገራለን። ይሄንን ነው ሐዋርያው ቅዱስ ጳውሎስ እዚህ ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ብሎ የተናገረው የእግዚአብሔር ልጅ ወደ መሆን ልዩ ክብር እና እንዳውም ልዩ መብት እንመጣለን ማለት ነው። በእምነት በኩል ይሄ የእግዚአብሔር ልጅ መሆን የሚባለውን ነገር ስታስቡት ምን አይነት ነገር ነው? እግዚአብሔርና እኛ ግንኙነት ይኖረናል ማለት ነው ድሮ ጠላቶች ነበር አሁን ግን አባት አባትና ልጅ ነው የምንሆነው አሁን ግን አንድ ቤተሰብ ውስጥ ያለ የቤተሰብ አባል ነው የምንሆነው እግዚአብሔርን እናውቀዋለን እሱ እኛን ይቀርበናል እኛ እሱን እንቀርበዋለን ልክ የቤተሰብ አይነት ግንኙነት ከእግዚአብሔር ጋር መስርተናል ማለት ነው አሁን ሐዋርያው ቅዱስ ጳውሎስ ይህንም በመግለጽ የሚናገረው የአይሁዱ ስርዓት ወደዚህ አይነት እድገት እና ወደዚህ አይነት ለውጥ ሊያመጣቸው አይችልም በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ሆናችኋል። ይህንን ያደረገላችሁ ስርዓት መጠበቃችሁ አይደለም። በእምነት በክርስቶስ ኢየሱስ ላይ ባለ እምነት ውስጣችሁ፣ ህይወታችሁ ተለውጦ ያገኛችሁት አስደናቂ ነገር ነው ነው የሚለው እና እኔ እዚህ ማስታወሻ ላይ ይሄ በጣም አስደናቂ በዓለም ካሉት ሃይማኖቶች ሁሉ ክርስትናን ልዩ የሚያደርገው እውነታ ነው ብያለሁ። ይሄ እውነት ነው። ልዩ ልዩ ሃይማኖቶች አሉ። በዓለም ውስጥ ስርዓቶች ብቻ ናቸው። ከአምላክ ጋራ ቀጥተኛ ግንኙነት ኖሯችሁ እስ አምላክ የእናንተ አባት እናንተ የአምላክ ልጆች ትሆናላችሁ የሚል ነገር የትኛውም ሃይማኖት ተናግሮ አያውቅም። ክርስትና ግን ይህንን እውነት ነው የሚገልጠው እና ይሄ እንዴት ሊሆን ቻለ? ይሄ የእግዚአብሔር ልጅ እውነታ የሚለው ምንድን ነው የሚለውን ነገር ስናስብ እዚህ አራት ነጥቦች አስቀምጫለሁ። አንደኛ ይሄ ነገር እንዲሆን ነገሩንና ይህንን አስደናቂ እውነት ያመነጨው እግዚአብሔር ነው። ደግሞ የመነጨው ከእግዚአብሔር ጸጋ የተነሳ ነው። እግዚአብሔር በጸጋው ነው የራሱ ልጆች የሚያደርገን በኛ ጥሩነት በእኛ መልካምነት አይደለም። በኋላም እናገርበታለሁ። የእኛ ዘር የኛ አማራ፣ ኦሮሞ ወይም ደግሞ ልዩ ልዩ አመጣጣችን ይህንን ሊያስገኝልን በፍጹም አልቻለም። የተመሰረተው የሰውን ሥጋ ለብሶ በመጣው በጌታ በኢየሱስ ነው። እንግዲህ የመነጨው ከእግዚአብሔር ጸጋ ነው። መሰረቱ የሰውን ሥጋ ለብሶ የመጣው ጌታችን ኢየሱስ ክርስቶስ ነው። እና ህይወታችን ተጠብቆ የሚቆየው ደግሞ በጌታ በመንፈስ ቅዱስ ኃይል ነው። አሁን እነዚህ ሶስት ነገሮች ናቸው እዚህ ጋ ያስቀመጥኳቸው እና በእግዚአብሔር ኃይል ተጠብቆ ደግሞ በጌታችን በኢየሱስ ክርስቶስ የማማለድ ስራ ሁል ጊዜ ልባችንና ነፍሳችን በእግዚአብሔር እምነት ተመስርቶ ይኖራል ማለት ነው። እና ይህንን እኔ ሳስብ አሁንም እንደገና ያስቀመጥኳቸው ነጥቦች አሉ። ልጅ የመሆኛው መሳሪያ ታዲያ ምንድን ነው? ይህንን ደጋግሞ ነው ደጋግመን እንድናይ ነው የዚህ የሐዋርያው የቅዱስ ጳውሎስ የገላትያ መጽሐፍ የሚያሳስበን። እንደገና ቁጥር 26ን አነበዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና እናንተ በእምነት በኩል ሁላችሁ ያመናችሁት በሙሉ ማለት ነው። ንዑስ ርዕሴ ያንን ነው የሚያሳየው ያመነ ሁሉ ያመኑ ሰዎች ሁሉ በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች ናቸው። ስለዚህ ልጅ የመሆኛው መሳሪያው ወይም መንገዱ ወይም ምክንያቱ አንድና አንድ ነው። ያ ምንድን ነው? እምነት ነው በእምነት በክርስቶስ ላይ ባሳረፍነው እምነት ማለት ይሄ ነገር እውነት ነው፣ ይሄ ነገር ትክክል ነው፣ የመዳኛ መንገድ ያለው በዚህ ብቻ ነው እና ክርስቶስ በቀራኔው መስቀል ላይ የሰራው ስራ እኔና እግዚአብሔር እንድንገናኝ መገናኛ መንገዱ ነው ብለን እምነታችንን በዛ ላይ ስናሳረፍ፣ ቅድምም እንዳልኩት ወዲያውኑ የእግዚአብሔር ልጅ የመሆን ስልጣንና መብት እናገኛለን። ታዲያ እዚህ ላይ ስላይዱ ላይ እንደምታዩት በተፈጥሯችን የእግዚአብሔር ልጆች ልንሆን አንችልም፣ አልነበርንም። በስራችን የእግዚአብሔር ልጆች ልንሆን አንችልም፣ መቼም አንችልም። በስራችን እና እምነት ዋናው መሳሪያ ሆኖ በክርስቶስ ኢየሱስ ላይ ባደረግነውና ባሳረፍነው እምነት ብቻ ነው የኃጢአት ይቅርታ የምናገኘው የእግዚአብሔር ልጆች ተብለን ተለውጠን ከእግዚአብሔር ጋራ ጤናማና እውነተኛ ግንኙነት ሊኖረን የሚችለው ታዲያ ነ እንደዚህ ላለኝ እምነት በክርስቶስ ላይ ያለው እምነት የኛን ህይወት፣ የእኛን ግንኙነት፣ የእኛን አጠቃላይ የህይወት አቅጣጫ ምን ማድረግ የሚችል ነገር ነው መለወጥ የሚችል ነገር ነው። እና እምነቱና ስጦታው ደግሞ በክርስቶስ ኢየሱስ ላመኑት ሁሉ አንድ ነው። አሁን ሐዋርያው ቅዱስ ጳውሎስ የሚናገረውን ነገር ሲናገር በዛ በገላትያ ቤተ ክርስቲያን የተለያዩ ሰዎች አሉ፣ አይሁዳውያን አሉ፣ አህዛብ አሉ፣ አህዛብም አይሁዳውያንም ልዩ ልዩ ጎሳ ያላቸውም ሰዎች አሉ። ሁሉም በክርስቶስ ኢየሱስ ሁላችሁ የሚለው ያንን ነው የሚናገረው። ያገኙት አንድና አንድ ዋና በረከት የእግዚአብሔር ልጅ የመሆንን በረከት ነውና ይህንን አግኝተን ከሆነ በእርግጥ ደስ ሊለን ይገባል። የእግዚአብሔር ልጅነትን ያላገኘን ከሆነ አሁኑኑ፣ ዛሬውኑ ዛሬውኑ ለማግኘት ልባችንንና ሕይወታችንን እምነታችንን በክርስቶስ ላይ ማሳረፍ አለብን ማለት ነው። ወደ ሁለተኛ ነጥቤ ይሻገራለሁ። ሁለተኛው ነጥቤ ያመኑት ሁሉ የለበሱት ልብስ የሚል ነጥብ አለኝ። እንደዚህ ማለት ጥሩ ሊሆን ይችላል። ያመኑት ሁሉ ክርስቶስን ለብሰዋል። የለበሱት ልብስ ምንድን ነው የሚለውን እንድናስብበት ነው እና ቁጥር 27 ይህንን ነው የሚናገረው። ቁጥር 27 ላንብብላችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። እንግዲህ በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ እና ይሄ እንዳለ ሆኖ ደግሞ አሁን አንድ ደረጃ ወደፊት ሄዳችኋል። ማለት ክርስቶስ ኢየሱስን ያመናችሁ ከክርስቶስ አንድ ትሆኑ ዘንድ በክርስ ከክርስቶስ አንድ ትሆኑ ዘንድ ተጠምቃችሁ፣ አንድ ነገር ሆኖላችኋል። ክርስቶስን ለብሳችኋል ብሎ ይናገራችኋል እና በጣም የሚገርም እውነት አለበት እዚህ ጋር ስለ ጥምቀት ጥቂት ነገሮችን መነጋገር ያስፈልጋል የሚል እምነት አለኝ። እንደምታቁት አማኝ የሆኑ ሰዎች በሙሉ ካመኑ በኋላ የሚያደርጉት ነገር ጥምቀት ነው። እና ጥምቀት የሚለው ቃል በእንግሊዝኛው ዓለም አንድ በጣም የሚያስደንቅ ነገር አለ። ጥምቀት የሚለውን ቃል የመጽሐፍ ቅዱስ ተርጓሚዎች የኪንግ ጀምስ ተርጓሚዎችም ይሁን ሌሎቹ የእንግሊዝኛ ተርጓሚዎች ሲተረጉሙት ትራንስ ሊትሬት ነው ያደረጉት። ማለት ትራንስሌሽንና ትራንስ ሊትሬሽን የሚባል ነገር አለ። ትራንስሌት ካደረግን ቃሉን በተመጣጣኝ የተቀባዩ ቃል ቋንቋ እንተረጉመዋለን። ማለት በአማርኛ ጥሩ ነው የተተረጎሙ ጥምቀት ነው የተባለው። በእንግሊዝኛ ግን ባፕቲዝም ነው ያሉት። ባፕቲዞ ባፕቲዝም ባፕቲዞ የሚለውን የግሪክ ቃል ማለት ነው። ስለዚህ ባፕቲስት የሚለው ስም ከዛ ነው የመጣው። አጥማቂ ማለት ነው ባፕቲስት ማለት እና ይህንን ስህተት ሰርተው የቤተ ክርስቲያን ስም ራሱ ባፕቲስት እንዲሆን ተደርጓል። እና ጥምቀት የሚለው ቃል ይሄ ባፕቲስት የሚለው ነገር ምንድን ነው የሚያሳየው? የመጣው ከልብስን ከመቀለም ልምምድ ጋር ተያይዞ ነው። አንድን ልብስ ልዩ ልዩ ቀለም ለመስጠት ምን ያደርጉ ነበር? እነዚህ በዛን ዘመን የነበረው የቀለም ቴክኖሎጂ ልብሱን እንዳለ ቀለም ውስጥ ማጥለቅ ነው። ይሄ ማጥለቅ ነው የሚባለው። ሙሉ ለሙሉ ይጠልቅና ልብሱ ልዩ ልዩ ቀለም ይዞ ይወጣል ማለት ነው። እና ባፕቲዝም ማለት ሙሉ ለሙሉ አንድን ነገር በሌላ ነገር ውስጥ ሙሉ በሙሉ ጥልቅ ማድረግ ነው። ስለዚህ ጥምቀት የሚባለው ነገር በውሃ ውስጥ ማጥለቅን ሙሉ ለሙሉ የሚናገር ነገር ነው። አሁን የተሻለ ደግሞ ሌላም መረዳትን ለመስጠት በምድራችን ላይ ያሉ ክርስቲያኖች ጥምቀትን በተመለከተ ለሁለት ይከፈላሉ። ህፃናት የሚያጠምቋሉ፣ አዋቂ የሚያጠምቋሉ። እኛ ያመነውን ሰው ነው የምናጠምቀው ዋቴቨር እድሜው ቢሆንም። እነዚህ ህፃናትን የሚያጠምቁት የሚያጠምቁት በመርጨት ነው እንጂ በማጥለቅ አይደለም። ስለዚህ መካነ ኢየሱሶችና እኛ እንለያያለን። እነሱ በመርጨት ነው የሚያጠምቁት እኛ ግን በማጥለቅ ነው የምናጠምቀው። እዚህ ጋር የጥምቀት የሚለው ቃል ትርጉሙ በማጥለቅ ማጥመቅን ነው የሚያሳየው እንጂ በመርጨት ማጥመቅን አይደለም። እና አሁን ሐዋርያው ቅዱስ ጳውሎስ የሚናገረው ነገር ይሄ በአእምሯቸው ውስጥ እንዳለ ሆኖ እነዚህ የገላትያ ሰዎች በማጥለቅ የተጠመቁ በመሆናቸው ስትጠመቁ ምን ሆናችኋል ነው የሚላቸው ከክርስቶስ ጋር አንድ ሆናችኋል። የሚለውን ሀሳብ ነው የሚናገረው። ማለት ጥምቀቱ ያስገኘው ነገር አለ ማለት። ጥምቀት አያድንም፣ ግን ጥምቀቱ የሚገልጠው ነገር አለ። የሚያስገኘው ሳይሆን የሚገልጠው ነገር አለ። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ በኋላ ቤተ ክርስቲያን ውስጥ ስለ ጥምቀት እንደዚህ ተነግሮት የሚጠመቅ ሰው ምን መሆኑን ነው የሚያሳየው በእምነቱ ምክንያት ከጌታ ከኢየሱስ ጋር አንድ መሆኑን በጌታ በኢየሱስ ክርስቶስ ከእግዚአብሔር ጋር መታረቁን በጌታ በኢየሱስ ክርስቶስ እግዚአብሔር ልጁ ያደረገው ሰው መሆኑን የሚገልጥበት አስደናቂ የሆነ የቤተ ክርስቲያን ስርዓት ነው። እና ጥምቀት ታዲያ አንድ ሰው ወደ ውሃ ውስጥ ገብቶ ሙሉ ለሙሉ በውሃ ተሸፍኖ ሲወጣ ምን ነው የሚያሳየው? እኔ ያገኘሁት የእግዚአብሔር ልጅነት ማለት የኃጢአት ይቅርታና ደህንነት ዋጋ የተከፈለበት ነው ብሎ ነው የሚያውጀው። አንድ ሰው ሲጠመቅ ማለት ክርስቶስ መስቀል ላይ ሞቶ ከዛ በኋላ ተቀብሮ እንደገና ደግሞ በሦስተኛው ቀን ተነስቶ፣ ተመልከቱ፣ ጥምቀት የሚባለው ነገር እነዚህን ሶስት ነገሮች የሚያሳይ ነው። ክርስቶስ መስቀል ላይ ሞቷል። ቀጥሎ ምን ሆኗል? ተቀብሯል። ቀጥሎ ደግሞ ምን ሆኗል? ከሞት ከተቀበረበት ተነስቷል። ስለዚህ የሚያምነው ሰው ወደ ውሃ ውስጥ በአጥማቂው ሲወርድ ሞቱን ነው የሚመስለው። ውሃ ውስጥ ሙሉ ለሙሉ ሲዘፈቅ ክርስቶስ እንደተቀበረ እንደተቀበረ እሱም ከክርስቶስ ጋር ነው የሚመስለው። እንደገና ደግሞ ከውሃ ሲነሳ ክርስቶስ በድል እንደተነሳ የትንሣኤ ህይወት እንዳለው የሚመስል አስደናቂ ምሳሌ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ከክርስቶስ ጋር ህብረትን አንድ መሆንን ከክርስቶስ ጋር መተባበርን እንደውም ሮሜ ምዕራፍ ስድስት እንደዛ ነው የሚለው። ስትጠመቁ ከሞቱ ጋር ተባብራችኋል፣ ስትነሱ ከትንሣኤው ጋር ተባብራችኋል የሚልን ቃል ነው የሚናገረው እና ከክርስቶስ ጋር አንድ መሆኑን የሚያሳይ አስደናቂ ምሳሌ ነው። ግን ሐዋርያው ቅዱስ ጳውሎስ ይህንን ሲያስረዳ ይህንም ምሳሌ ብቻ አይደለም በጥምቀት ያገኛችሁት ከክርስቶስ ጋር አንድ ሆናችኋል ከክርስቶስ ጋር ተመሳስላችኋል። ከክርስቶስ ጋር ሕብረት ፈጥራችኋል በክርስቶስ ላይ ባለው እምነት። ነገር ግን ከዚህም ባሻገር ይሄ በጥምቀት ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁት እናንተ አንድ ነገር በሕይወታችሁ ሆኖላችኋል። ያ ምንድን ነው ይላችኋል። ክርስቶስን ምን አድርጋችሁታል? ለብሳችኋል ብሎ ነው የሚናገረው። በጣም አስደናቂ እውነት ነው። ክርስቶስን መልበስ ያመለክታል አማኞች በምድር ላይ ልዩ የሚያደርጋቸው ብዙ ነገሮች አሉ። ግን ከነዛ ከብዙ ነገሮች አንዱ ክርስቶስን የለበሱ ሰዎች መሆናቸው ነው። ይሄ በጣም ትክክልና እውነተኛ ነገር ነው። ምክንያቱም ጌታን ከመቀበላችን በፊት የለበስነው ነገር ነበረ። ያ ኃጢአት ነበረ። በኃጢአት ቁጥጥር ስር የነበርን ሰዎች ነበርን እና በኃጢአት ቁጥጥር ስር ከመሆን ባሻገር ይህንን ዓለም ለሚቆጣጠረውና ለሚገዛው ሰይጣን ራሳችንን አሳልፈን የሰጠን ነበርን። በክርስቶስ ስናምን ግን፣ አሁን በክርስቶስ ከማመን በኋላ በጥምቀት ከኢየሱስ ጋር አንድ በሆንበት ጊዜ ክርስቶስን ራሱን ምን አድርገነዋል? ለብሰነዋል። ስለዚህ የልብስ የዩኒፎርም ለውጥ በህይወታችን ተደርጓል ማለት ነው ይህንን ማሰብና ማሰላሰል ይሄንን ማወቅ በጣም አስፈላጊ ነው ስለዚህ ክርስቲያን አዲስ ልብስ አዲስ ዩኒፎርም ለብሷል ማለት ነው ግን ምን ማለት ነው ይሄ ምን ማለት ነው የሚለውን ጥያቄ ማንሳት አለብኝ ያው ቃሉን ነው እያብራራሁ ያለሁት ክርስቶስን መልበስ ምን ማለት ነው እንደምታውቁት ልብሳችን የምንታይበት መለያችን ነው የውጭ ልብሳችን እና ክርስቶስን ስንለብስ ደግሞ መለያችንና መታወቂያችን ማን ይሆናል ማለት ነው? ክርስቶስ ይሆናል ማለት ነው። ልብሳችን ሽታችንን፣ መዓዛችንን፣ ግርማችንን፣ ሞገሳችንን፣ ውበታችንን የሚያሳይ ነገር ነው። አሁን ክርስቶስን በምንለብስበት ጊዜ እነዚህ የጠቀስኳቸው ነገሮች በሙሉ ከምድራዊነት ወደ ሰማያዊነት ሰዎችን ለማስደሰት ከሚደረጉ አንዳንድ ነገሮች ነፃ ሆኖ እግዚአብሔርን ወደ ማስደሰት ህይወት ያመጣናል ማለት ነው። ለዓለም የምናሳየው ቅድም የጠቀስኳቸው ነገሮች ሽታችን፣ መዓዛችን፣ ግርማችን፣ ሞገሳችን፣ ውበታችን በሙሉ ክርስቶስ ክርስቶስ የሚሸት ይሆናል ማለት ነው። ይሄ እንግዲህ በክርስቶስ ኢየሱስ በመሆን የምናገኘው አስደናቂ ለውጥ ነው። እኔ ይህንን ለውጥ ምን ብዬ እናገረዋለሁ? የውስጣዊ በእምነት ያገኘነው የውስጥ ለውጥ ማለት በክርስቶስ ኢየሱስ ባለው እምነት ጻድቅ መሆናችን፣ የእግዚአብሔር ልጆች መሆናችን እና የእግዚአብሔር ተከታዮች መሆናችን፣ እግዚአብሔር አባታችን፣ አምላካችን መሆኑ፣ እረኛችን መሆኑ በዓለም ባሉት ሰዎች ዘንድ የሚታወቀው በጸባያችን ለውጥ ነው። አዎ ክርስቶስ የሚባል ልብስ ወይም ፋሽን እንደሌለ እውነት ነው፣ አይደለም። የለም ክርስቶስ የሚባል ልብስ። ነገር ግን የውስጣችን ለውጥ በውጫችን ባህሪ ምን ይሆናል ማለት ነው፣ ይታያል ማለት ነው። እና መንፈሳዊው ለውጥ ውስጣችንን፣ ውጫችንን የሚለውጥ ነው። ስለዚህ ይህንን አስደናቂ የህይወት ለውጥ አግኝተን ሰዎች እኛን ሲያዩ፣ እኛን ሲያነቡ፣ እኛን ሲመለከቱ የሚያዩት ነገር ዓለምን ሳይሆን ወይም ዓለማዊነትን ሳይሆን ክርስትናንና ክርስቶስን የሚያሳይ ባህሪ መሆኑን የሚያመለክት ነው። ስለዚህ ነው እዚህ ስላይዴ መጨረሻ ላይ ይሄ የክርስቶስ የክርስቲያን እምነት በውስጥም በውጭም ላይ ለውጥ ያመጣ መሆኑንና እውነት መሆኑን የሚያሳይ እውነታ ነው። እግዚአብሔር የተመሰገነ ይሁን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ምን አድርጋችሁታል? ለብሳችሁታል። ክርስቶስ የውጭ መታወቂያችሁ ነው። ግን የውጭ መታወቂያችሁ የሆነው ውስጣችሁ ምን ስለሆነ ነው? ስለተለወጠ ነው የሚልን ነገር ነው የሚናገረው እና አይሁዳዊ መሆን ወይም የአይሁዳዊውን ስርዓትና ያንን ሃይማኖት መከተል ይቻላል። እንዲህ አይነት ውስጣዊና ውጫዊ ለውጥ ግን ሊያመጣ አይችልም ነው ሐዋርያው ቅዱስ ጳውሎስ እያለ እያስገነዘበ ያለው ይህንን ካየው በኋላ፣ ሶስተኛ የምናገርበትና አሁንም ክፍሉ ላይ ያለው እውነት ያመኑ ሁሉ ያላቸው አንድነት በሚል ንዑስ ርዕስ ስር ነው። ቁጥር ሀያ ስምንት ማንበብ አለብኝ። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ እንደገና ሁለተኛው ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። በጣም የሚገርም ነገር ነው ይሄ። ትንሽ ጠለቅ ያለ ነገር ነው። ሐዋርያው ቅዱስ ጳውሎስ የሚናገረው ገላቲያ ውስጥ የተለያዩ ሰዎች አሉ ብያቸዋሉ። አህዛቦች አሉ፣ አይሁዳውያን አሉ። ሁሉም በቤተ ክርስቲያን ውስጥ ያሉትና በመጠመቅ ክርስቶስን ለብሳችኋል የተባሉት ካመኑ በኋላ አማኞች አሉ። ግን እነዚህ አማኞች ምንድን ነው ካመኑ በኋላ ያገኙት በረከት የሚለውን የእግዚአብሔር ልጅነትን አግኝተዋል። ክርስቶስን ለብሰዋል። እንደገና ደግሞ እዚህ ጋር የሚነግራቸው ነገር የአንድ ሰው ሆናችኋል እያለ ነው የሚናገራቸው። በጣም የተለየ ነገር ነው ይሄ። በጣም የሚገርም ነገር ነው። በክርስቶስ በማመን የሚገኘው ጸጋ በረከት የተቀበሉ ሰዎች ሁሉ እጅግ በጣም የተለየ አንድነት ውስጥ ይገባሉ። በፖለቲካ ሰዎች አንድ እንሆናለን ብለው ብዙ ያስባሉ፣ ግን ሪሊ ወደዚህ አይነት አንድነት መምጣት አይችሉም። በዘር ሐረግ በቤተሰብም ሰዎች አንድ ነን ብለው መናገር ይችላሉ፣ ግን እንደዚህ አይነቱ አንድነት ውስጥ ሰዎች ሲገቡ አንመለከትም። ይሄ አይነት አንድነት ያለው በተለየ በእግዚአብሔር አስደናቂ እና ዘላለማዊ ስራ በኩል ነው። እና ሐዋርያው ቅዱስ ጳውሎስ የሚናገራቸው በክርስቶስ በማመን የሚገኘው ጸጋ በረከት የተቀበሉ ሁሉ እጅግ በጣም ልዩ በሆነ መንገድ አንድነት አላቸው። ብዙ ልዩነቶች ቢኖሩንም ማለትም የዘር ልዩነት፣ የችሎታ ልዩነት፣ የፆታ ልዩነት፣ የእድሜ ልዩነት፣ የትምህርት ልዩነት፣ የገቢ የአስተዳደግ ልዩነት ቢኖሩንም በክርስቶስ ግን በክርስቶስ ውስጥ ስንሆን እነዚያ ሁሉ ልዩነቶች ጠፍተው እኛ አንድ ነው የምንሆነው እና አንድ ሆናችኋል የሚልን መልእክት ነው ጳውሎስ እያስተላለፈ ያለው። እና ልዩነቶቻችሁ በክርስቶስ ስትሆኑ እነዚህ ሁሉ የዘረዘርኳቸው ልዩነቶች በፍጹም በሕብረታችሁ ውስጥ በአንድነታችሁ ውስጥ ሊታዩ አይችሉም ነው ሐዋርያው ቅዱስ ጳውሎስ እያለ ያለው። አንድነታችሁ ያባመናችሁት አንድ አምላክ ላይ በተቀበላችሁት አንድ እምነት ላይ በተቀበላችሁት ልዩ ልጅነት ላይ እንዲሁም ደግሞ በእናንተ ውስጥ በሚሰራው በመንፈስ ቅዱስ አማካኝነት ሁለ ነገራችሁ አንድ ነው ብሎ ነው ሐዋርያው ቅዱስ ጳውሎስ እያስገነዘበ ያለው። ሁላችሁ አማኞች ያለምንም ልዩነት በክርስቶስ አንድ ሰው ናችሁ። ይሄ በጣም የሚገርም ነገር ነው። ሁለት ሶስት ጊዜ ተናግር ያለው የሚገርም ነገር ነው እያልኩ እዚህ ቦታ ላይ ምክንያት ምንድን ነው መሰላችሁ? በክርስቶስ ኢየሱስ ሐዋርያው ቅዱስ ጳውሎስ አንድ ናችሁ ብቻ ብሎ አይደለም ያቆሙ። ተመልከቱ፣ ቁጥር 28ን ተመልከቱ። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ አይደለም የሚለው አንድ ሰው ናችሁ ነው የሚለው። እንዳውም አንድ ሰው ናችሁ ማለት እናንተ የእናንተ አንድነት የተለየ አንድነት ነው። ወደ አንድ ሰውነት ነው የመጣችሁት ወደ አንድነት አይደለም። አንድ ሀሳብ፣ አንድ ዓላማ፣ አንድ ቅድ አለው ወደሚባል አይነት ይሄ በሰዎች ዘንድ አንድነት ወደምንለው አይነት አንድነት አይደለም። እናንተ የመጣችሁት አንድ ሰው ወደ መሆን ነው። እናንተ አሁን ስትታዩ በእግዚአብሔር አንድ ሰው ሆናችሁ ነው የምትታዩት። ማለት ወደ ሰውነት ነው የመጣችሁት የሚል ሀሳብ ነው ያለው። ምናልባት ይሄ ለመረዳት የሚከብድ ነገር እንደሆነ አስባለሁ። የገላቲያ ሰዎች ምናልባት ግር ብሏቸው ሊሆን ይችል ይሆናል። ምክንያቱም ብዙ ናቸው። ቅድም እንዳልኩት አይሁዳዊ አለ፣ ባሪያ አለ፣ ጨዋ አለ የግሪክ ሰው አለ ወንድ አለ ሴት አለ ወጣቶች አሉ ሽማግሌዎች አሉ እነዚህ ሁሉ አማኞች ናቸው እና ግን እነዚህን ሁሉ ነው አሁን ጳውሎስ አንድ ሰው ናችሁ እያለ እየተናገረ ያለሁ ሀሳቡን ጥቂት ላብራረው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስን የሚገልጥበት መንገድ በጣም አስደናቂ ነው እንደዚህ ብሎ ነው የሚገልጠው ኤፌሶን ምዕራፍ አንድ ቁጥር 22ን እዚህ ጋር ጽፌዋለሁኝ ምንድን ነው የሚለው? ኤፌሶን 1 ቁጥር 22 ሁሉንም ለጌታ ለኢየሱስ ክርስቶስ ሁሉንም ከእግሩ በታች አስገዛለት። ከሁሉም በላይ ራስ እንዲሆን ጌታ ኢየሱስ ክርስቶስ ነው። ለቤተ ክርስቲያን ምን አደረገው? ሰጠው ይላል። ተመልከቱ። ለጌታ ለኢየሱስ ክርስቶስ ሞቶ ተነስቶ ባረገበት ጊዜ፣ በእርግጥ ከዛም በፊት እንደዛ ነው። ሁሉን ነገር እግዚአብሔር ከእግሩ በታች አስገዝቶለታል እና ለቤተ ክርስቲያን ደግሞ ምን አድርጎታል? ራስ አድርጎታል። ማለት መሪ አድርጎታል። ልክ አሁን የሰውን አካል እንድታስቡ ያስፈልጋል። ቁጥር 23 ላይ ሲመጣ ቤተ ክርስቲያን ራሷ ክርስቶስ ሲሆን፣ እሷ ደግሞ ምንድናት ነው የሚለው አካሉ እና ሁሉም በሁሉ የሚሞላ የእሱ ሙላቱ ናት ብሎ ይናገራል። አሁን ጌታ ኢየሱስ ክርስቶስንና ቤተ ክርስቲያንን እግዚአብሔር ያስቀመጠው እንደምን አድርጎ ነው? እንደ አንድ ሰው አድርጎ ነው። እሱ ራስ ነው፣ እኛ ደግሞ የሱ የክርስቶስ ኢየሱስ የአካል ብልቶች ነን ብሎ ነው የሚናገረው። አሁን በሌላም ቦታ እንደዚሁ በክርስቶስ ኢየሱስ ስናምንና በመንፈስ ቅዱስ አስደናቂ አሰራር ስንጠመቅ ምን ውስጥ ነው የምንገባው ነው የሚለው ክርስቶስ አካል ውስጥ ገብተን የክርስቶስ አካል ልዩ ልዩ ብልቶች ነው የምንሆነው ብሎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ ጌታ ኢየሱስ ክርስቶስ ራሳችን ነው። ለዚህ ነው በቤተ ክርስቲያን ውስጥ ፓስተር ሊኖር ይችላል፣ ግን የቤተ ክርስቲያን ራስ ማን ነው? ጌታ ኢየሱስ ክርስቶስ ነው። እኛ ሁላችንም ከጌታ ከኢየሱስ ክርስቶስ በታች ነን፣ ግን አንዳንዶቻችን የቤተ ክርስቲያን የዚህ የአካሉ አይን ልንሆን እንችላለን። አንዳንዶቻችን አንደበት ልንሆን እንችላለን። አንዳንዶቻችን እጅ ልንሆን እንችላለን። እግር ልንሆን እንችላለን። ልክ እንደዚህ ነው እኛ በክርስቶስ ውስጥ አንድ ሰው ሆነን የተቀመጥነው እና የአካሉ ልዩ ልዩ ክፍሎች ነን። እንግዲህ ይሄ አካል ሊለያይ አይችልም። አንድ አካል ክርስቶስ ሊለያይ አይችልም። እኛ በአካሉ ውስጥ ሆነን በአንድነት በህብረት እና በጥምረት አብረን እንድንኖር የእግዚአብሔር ፈቃድና የእግዚአብሔር ሀሳብ ነው። አዎ የተለያዩ ቤት ውስጥ ነው የምንኖረው። አዎ የተለያየ ገቢ አለን። አዎ የተለያየ የትምህርት ደረጃ አለን። የተለያየ የጾታ ልዩነቶች አሉን። የተለያየ እድሜ አለን። ግን በክርስቶስ በምናምንበት ጊዜ ወደ አንድ አንድ በክርስቶስ አንድ ሰው ወደ መሆን አስደናቂ ህብረት ውስጥ ነው የመጣ ነው ነው የሚለው እና ከዚህ የተነሳ እዚህ ጋር የተጠቀሰው ቃል የአማኞች አንድነት ሰዎች አንድነት ከሚሉት አንድነት ያለፈ ነው። የእናንተ የአማኞች አንድነት ሰዎች አንድነት ከሚሉት የመጠቀ ነው። የእናንተ የአማኞች አንድነት ሰዎች አንድነት ከሚሉት የጠለቀ ነው አይነት አስተሳሰብን ነው የሚናገረው እና የእናንተ አንድነት በክርስቶስ ኢየሱስ የአማኞች አንድነት አንድ ሰው ወደ መሆን ያደገና የመጣ ነው ነው፣ ሐዋርያው ቅዱስ ጳውሎስ እያለ ያለው። እና ይህንን መረዳትና ይህንን ማወቅ ለገላትያ ሰዎች እጅግ በጣም አስደናቂ በረከት ነበር። ለእኛም እንደዚሁ አስደናቂ በረከት ነው። እኛ ሁላችን በክርስቶስ አንድ ሰው ወደ መሆን አስደናቂ መንፈሳዊ የመጠቀ የጠለቀ ደረጃ ውስጥ ነው እንድንገባ እግዚአብሔር የፈቀደው እግዚአብሔር ይመስገን። በዚህ ደረጃ በአራተኛ ነጥብ የማስቀምጠው በጣም አስደናቂ የእምነት በረከቶች ናቸው። እየተናገርኩ ያለሁት አራተኛው ያመኑት ሁሉ የሚወርሱት ውርስ የሚል ነው። እንግዲህ ተመልከቱ ሶስቱን ነገሮች። በመጀመሪያ የሄድኩባቸው ልጅነት አግኝተናል፣ ቀጥሎ ክርስቶስን ለብሰናል፣ ሶስተኛ አንድ ሰው ወደ መሆን የጠለቀ አንድነት ውስጥ መተናል እና አራተኛው ያመኑት ሁሉ የሚወርሱት ውርስ የሚለው ነው። ቁጥር 29 ነው ይሄንን የሚያሳየው። ቁጥር 29 እንደዚህ ይላል፣ እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምኖች ናችሁ ነው የሚለው። ወራሾች ናችሁ ብሎ ነው የሚናገረው። እናንተ የክርስቶስ ከሆናችሁ፣ እንግዲህ እነዛን ሶስቱን ነገሮች ሆናችሁ ከሆነ በእርግጥ ይሄ ከሆናችሁ የሚለውን ቃል ጥቂት አብራራዋለሁ። በክርስቶስ ያመኑት ልጅነትን አግኝተዋል፣ የኃጢአት ይቅርታ ተቀብለዋል፣ ምንም ጥርጥር የለውም። ከዚህ በላይ ሌላ አስደናቂ ነገር ተደርጎላቸዋል። የእግዚአብሔር የተስፋ ቃል ለነሱ እውነት ሆኖላቸዋል። አሁን ይህንን ማየት በጣም አስፈላጊ ነው። አብርሃም የተስፋ ቃል እንደሚወርስ በእግዚአብሔር ተነግሮት ነበር። አሁን ባለፉት ጊዜያት ስንነጋገር የእኛ እምነት እኮ የአብርሃም አይነት እምነት ነው። ለእኛ የተሰበከልን ወንጌል ለአብርሃም የተሰበከለት ወንጌል አይነት ነው እና እኔን የምናገርበት በምናገርበት ጊዜ እንግሊዝ ሀገር አንድ የሆነ ነገር ትዝ ብሎኛል። አንድ ከእንግሊዝ ሰሜን አካባቢ የነበሩ ባልና ሚስቶች ወደ ለንደን ከተማ መጥተው የእኛ ቤተ ክርስቲያን አባል ለመሆን ጠየቁ እና በጠየቁበት ጊዜ የወንድየው ሰውዬ አንድ ነገር ነገረኝ። በነበርንበት በሰሜን በነበርንበት ቤተ ክርስቲያን ውስጥ ፓስተሩ የሚሰብከውና የሚያምነው ነገር ከሌሎቹ ሰዎች ጭምር በጣም ግራ ገብቶ ነበር። ግን ያው የምንሄድበት ቦታ ስላልነበረ እዛ መካፈል ነበረብን። እና የሚያምነው ፓስተሩ የብሉይ ኪዳኑ እምነትና የአዲስ ኪዳን እምነት የተለያየ ነው ብሎ ነው የሚያምነው። እና እናንተ እንዴት ነው የምታምኑት ብሎ ጠየቀኝ። እና እኔ የሰጠሁት መልስ ያ ፓስተር ተሳስቷል። የብሉይ ኪዳኑ እምነትና የአዲስ ኪዳኑ እምነት አንድ አይነት ነው። እናንተ እንደታዘባችሁት አሁን ገላትያን ስናጠና እግዚአብሔር ለአብርሃም ወንጌል ሰበከለት ነው የሚለው። ወንጌል ነው የሰበከለት። ወንጌሉን ሲሰብክለት ምንድን ነው የተናገረው? ቃል ኪዳን ነው የሰጠው። በእግዚአብሔር የሚያምኑ ሰዎች ማለት እግዚአብሔር ባዘጋጀው የደህንነት መንገድ የሚያምኑ ሰዎች ቃል ኪዳን ይሰጣቸዋል። ያ ቃል ኪዳን የመዳን ቃል ኪዳን ነው ደግሞም የዘላለምን መንግሥትና ርስት የመውረስ ቃል ኪዳን ነው። ልክ ለእኛም የተሰበከልን እንደዚህ ነው። በክርስቶስ ኢየሱስ ስናምን ኃጢአታችን ተሰሪዎልን። እግዚአብሔር የተስፋ ቃልን በልባችንና በውስጣችን አስገብቶ እኛ በዚህ ምድር እንደ ማንኛውም ሰው የምንኖር ቢሆንም መንግስተ ሰማይ የሚባል ሀገር የሚጠብቀን ሰዎች ሆነ መገኘታችን ነው። ያ ነው የእኛንና የብሉይ ኪዳንን እምነት አንድ የሚያደርገው እና አብርሃም የተስፋውን ቃል እንዲወርስ ተነግሮት ወርሷል። አሁን አብርሃም ያለው የት ነው? መንግስተ ሰማይ ነው። ሉቃስ ወንጌል ምዕራፍ 16ን ስታነቡ ሁለት ሰዎች እንደሞቱ ይናገራል። ሉቃስ ወንጌል ጌታ ኢየሱስ ነው የተናገረው። አንድ ሀብታም ሰውዬ፣ ቀጥሎ ደግሞ ድሃ ሰውዬ። ሀብታሙ ሰውዬ ሞተ፣ ሲኦል ሄደ ይልና፣ ድሃው ሰውዬ አልአዛር ደግሞ ሞተ፣ ወዲያውኑ አብርሃም እቅፍ ውስጥ ተገኘ ይላል። አብርሃም መንግስተ ሰማይ ነው። እኛም ስንሞት የምንሆነው አብርሃም እቅፍ ውስጥና መንግስተ ሰማይ ነው። ተመሳሳይ ቃል ኪዳን ነው ያለን እና አሁን እዚህ ጋር ጳውሎስ የሚናገረው እናንተ የክርስቶስ ከሆናችሁ ኤንን ይሄ ኮንዲሽናል ሴንቴንስ ነው በእንግሊዝኛ ከሆናችሁ የሚለው ግን በጣም ልዩ የሆነ ኮንዲሽናል ሴንቴንስ ነው። ምን ማለት ነው? የክርስቶስ ከሆናችሁ አዎ ናችሁ የሚል የሚያረጋግጥ አይነት መዋቅር ነው ያለው በሰዋሰዋዊ አወቃቀሩ ከሆናችሁ የሚለው ምናልባትን ነገር አይደለም የሚያሳየው፣ የመሆናችንን እርግጠኝነት ነው የሚያሳየው። ይሄ አራት አይነት ኮንዲሽኖች አሉ። ይሄ እርግጠኝነትን የሚያሳየው ኮንዲሽን ነው እና የክርስቶስ ሆናችኋልና፣ የክርስቶስ በመሆናችሁ፣ ስለሆናችሁ የአብርሃም ዘር ወራሾች ናችሁ። የአብርሃም ዘር ናችሁ፣ አንደኛ። ሁለተኛ እንደ ተስፋው ቃል ወራሾች ናችሁ። እንግዲህ ያመኑ በሙሉ የሚሆኑትን ነገር ነው የሚናገረው። የአብርሃም ዘር ናችሁ፣ የክርስቶስ ናችሁ። የክርስቶስና የአብርሃም ዘር በመሆን ብቻ አታበቁም። ክርስቶስ ያለውንና አብርሃም የወረሰውን ነገር ደግሞ ምን ታደርጋላችሁ? ትወርሳላችሁ ነው ብሎ መጽሐፍ ቅዱስ የሚናገረው። የክርስቶስ ናችሁ፣ የአብርሃም ዘር ናችሁ። ይህ ብቻ አይደለም እንደ ተስፋው ቃል አብርሃም የወረሰውን ግን እኔ ደግሞ የጨመርኩት ነገር አለ። የክርስቶስ ኢየሱስና የእግዚአብሔር የሆነውን ነገር ምን ታደርጋላችሁ ትወርሳላችሁ ማለት ምን ማለት ነው? እናንተ ያመናችሁት በሙሉ የሚጠብቃችሁ ሀብት አላችሁ፣ የሚጠብቃችሁ ንብረት አላችሁ፣ የሚጠብቃችሁ ይዞታ አላችሁ እና ያንን ደግሞ ታገኛላችሁ ነው። ሐዋርያው ቅዱስ ጳውሎስ እየተናገረ ያለው። ይሄ ውርስ የሚባለውን ነገር ስናስብ ወደ አይምሯችን የሚመጣው ነገር በኢትዮጵያ ባህል መሰረት እዚህም ሀገር እንደዛው ነው። ዊል የሚባለውንና ውርስ የሚባለውን ነገር ሲታሰብ ሰው ሞቶ የአንድ ሰው ንብረት ወደ ልጆች ወይም ወደ ቤተሰብ ወይም ወደ ዘር መተላለፉ ነው የሚታሰበው። ግን የመጽሐፍ ቅዱስ ውርስ ይሄኛው ውርስ እግዚአብሔር ሞቶ አይደለም እኛ የምንኖር፣ ሰው እግዚአብሔር አይሞትም። እግዚአብሔር ዘላለማዊ ነው። እግዚአብሔር የሚኖር ነው። መንግስቱ ዘላለማዊ ነው። ይሄ ውርስ የሚባለው የመጽሐፍ ቅዱስ የሚያሳየው እግዚአብሔር ያለበት ቦታ ያለውን ሀብትና ንብረት በረከት በሙሉ በባለቤትነት፣ በባለ መብትነት፣ በባለ ይዞታነት እኛ እንደምንኖርበት የሚናገር ነገር ነው። እና በጣም የሚገርም ነገር ነው። ስለዚህ እግዚአብሔርን መንግስቱን እንወርስና ባለመብት የሆንን ተጠቃሚዎች እንሆናለን ማለት ነው። የእግዚአብሔር መንግስት የእኛ መንግስት ነው። ልክ ነገሩ በአንድ ሀገር እንደተወለደ ዜጋ እንሆናለን ማለት ነው። በአንድ ሀገር ውስጥ ያለ ዜጋ የዜግነት መብት አለው። የዜግነት ጥበቃ ይደረግለታል። የዜግነት ክብር አለው። የዜግነት ጥቅም አለው። ልክኛም በክርስቶስ ኢየሱስ በመሆናችን እዚህ ምድር ላይ እነዚህ ሁሉ ነገሮች አሉን። ደግሞ መንግሥተ ሰማይ ስንሄድ እነዚህ ሁሉ ነገሮች በግልጥነት የምንለማመዳቸው የምንኖርባቸው ነገሮች ናቸው ነገሮች ናቸውና፣ ክርስትናን ስናስብ ዝም ብሎ የጽንሰ ሀሳብ እምነት እንዳይደለ ልናውቅ ያስፈልጋል። አሁን አይሁዶቹ አይሁድ አድራጊዎቹ ከሚናገሯቸው ነገሮች አንጻር ነው ጳውሎስ እነዚህን ሁሉ የሚናገረው። አይሁድ አድራጊዎቹ የሚሰብኩትን ስብከት አሁን ልክ የአይሁድ አድራጊዎቹ አይነት እምነቶች አሉ በዚህ ምድር ላይ ። ካቶሊሲዝም የነዚ አይነት እምነት ነው። የኦርቶዶክስ የኛ አገር እንደዛ አይነት እምነት ነው። ሌሎችም በጣም ብዙ ሃይማኖቶች አሉ። እነዚህ ሁሉ ለአማኞቻቸው እንደዚህ አይነት ተስፋ በተጨበጠ መንገድ ሊሰጡ አይችሉም። የአይሁድ አድራጊዎቹ የስርዓት እምነት፣ የእኛ ግን በክርስቶስ ላይ ያለው እምነት ምን አስገኝቶልናል? ልጅነት አስገኝቶልናል። እና ክርስቶስን የለበስን ከክርስቶስ ጋር አንድ የሆንን አድርጎናል። እንደገና ደግሞ በጣም በአስደናቂ መልክ እኛ ሁላችን አንድ ሰው እንድንሆንም አድርጎናል። ልዩነታቻችን በሙሉ ቀልጦ ጠፍቷል። በአራተኛ ደረጃ ውርስ አለን። እነዚህ አይነት ነገሮችን እንደ በረከት እምነታችን አምጥቶልናል። ይሄ አስደናቂ እምነት ነው እያለ ነው ጳውሎስ እየተናገራለሁ። ግን አንድ ጥያቄ ጠይቄ ወደ አምስተኛው ነጥቤ ና ወደ ማጠቃለያ እመጣለሁ። ጥያቄ ምንድን ነው? እኛ በእውነት በዚህ አይነት እምነት በጣም አስደናቂ ልዩ በረከት ባለው እምነት ልባችንን አሳርፈናል? ይሄ እምነት አለን ወይ? ይሄ አሁን እየገለጥኩ ያለውት ነገር ስሜቱ በውስጣችን እውነቱ በአይምሯችን ተቀምጧል ወይ? ይህን ማሰብ በጣም ያስፈልጋል። እና አምስተኛው ነጥቤ አጠቃላይ የክፍሉ እስካሁን እየተመለከትን ያለነው የገላትያ መጽሐፍ አዲስ ኪዳን በአጠቃላይ ምንድን ነው የሚያሳስበው የሚለውን ነገር ሳይ ለአእምሯችን እና ለልባችን እረፍት ይሆንልን ዘንድ እነዚህን ነገሮች አስቀምጫለሁኝ እና ስንት ነገሮች ናቸው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ስድስት ነገሮች ናቸው። እና ይሄ ማሳሰቢያው ምንድን ነው? አንደኛ የክርስቶስ እምነት የክርስቲያን እምነት ወይም የክርስትና እምነት በክርስቶስ ላይ ያለው እምነት ወጥ መሆኑን ነው የሚያሳየው። የክርስትና እምነት እርስ በርሱ የሚቃረንና የሚጋጭ አይደለም። ስለዚህ የሚናገረውና የሚሆነው ነገር በፍጹም በፍጹም ተጋጭቶ አያውቅም። ብታምኑ የእግዚአብሔር ልጆች ትሆናላችሁ ብለ በተናገረው ቃል መሰረት በብሉይ ኪዳን የሚያመኑ የእግዚአብሔር ልጆች ነበሩ። በአዲስ ኪዳን የሚያመኑ የእግዚአብሔር ልጆች ናቸው። ወጥነት አለው። ሁለተኛ በታሪክ ወጥ ነው። ቅድም እንደተናገርኩት በብሉይ ኪዳንና በአዲስ ኪዳን ያለው እምነት አንድ አይነት ነው እና ይሄ በልባችንና በውስጣችን እንዲቀመጥ ያስፈልጋል። ሶስተኛ በህይወት ልምምድ ውስጥ የሚያመጣው የህይወት ልምምድ ወጥ ነው፣ አንድ አይነት ነው። አማኞች እግዚአብሔርና በእግዚአብሔርን በቃሉና በመንፈስ ቅዱስ እውነት አውቀው ወደፊት በዚህ እውቀት እንዲኖሩ ነው እግዚአብሔር የሚናገረው እና ባቀረበው ስጦታ አራተኛ ወጥ ነው መጽሐፍ ቅዱስ ያቀረበልን አንድ እና አንድ ስጦታ ነው ማለትም የመጀመሪያውና ዋናው ስጦታ ክርስቶስ ኢየሱስን እግዚአብሔር ለእኛ መስጠቱ ነው በክርስቶስ ኢየሱስ ያለው እምነት ውስጥ ስንገባ ደግሞ መንፈስ ቅዱስ ይሰጠናል ልዩ ሀይል ይሰጠናል ልዩ ጸጋ ይሰጠናል፣ አገልግሎት ይሰጠናል። እና ያቀረበው ስጦታ ወጥ ነው፣ ቤተ ክርስቲያን ውስጥ የምናየው ስጦታ። አምስተኛው በጥሪው ወጥ ነው። ክርስትና አሁን ይህንን ነው የሚያሳስበው። ክርስቶስን እንዲያምኑ ሰዎች ሁሉ ይጋበዛሉ። እና ጥሪው ስራን እመኑ በድርጊታችሁ በስራችሁ፣ በጥሩነታችሁ፣ በመልካምነታችሁ ብትታመኑ ትድናላችሁ የሚል ሐሳብ ጸረ ወንጌልና ጸረ እግዚአብሔራዊ ሐሳብ ነው እና የክርስትና ጥሪ አንድ ነው። ወጥ ነው ጥሪው። ሰው የሚጸድቀው በምን በኩል ነው የሚለው በእምነት በኩል ነው። ለዚህ ነው በእምነት በኩል ብሎ ነው ቁጥር 26 የጀመረው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በእምነት በኩል አንድ ሰው ናችሁ። በእምነት በኩል ልዩነት የለም በእናንተ መካከል። በእምነት በኩል የእግዚአብሔር ወራሽ ናችሁ። በእምነት በኩል የአብርሃም ዘር ናችሁ። ጥሪው ወጥ ነው። በውጤቱ ደግሞ ወጥ ነው። ውጤቱ ምንድን ነው? ያመኑት የሚያገኙት ነገር በሙሉ በብሉይ ኪዳንም በአዲስ ኪዳንም ጌታ ኢየሱስ ዳግም እስከሚመጣ ድረስ አንድ ነው። የተለያየ የመንግስተ ሰማይ ክፍል የለም። ለፓስተር ልዩ ማንሽን ደግሞ፣ ለምእመናን ልዩ ማንሽን። እንደዚህ ብለው የሚናገሩ ሰዎች የተረገመ ወንጌል ነው የሚናገሩት፣ የተረገመ መልእክት ነው። ሁላችንም አንድ መንግስት ውስጥ ነው የምንገባው። ምንም አይነት አገልጋዮች እንሆን መንግስተ ሰማይ መግባት ትልቅ ትልቅ እድል ነው። በጣም የሚገርም እድል ነው። ስለዚህ የምንገባው ውጤቱ ያገኘነው ነገር ልጅነት ነው፣ አንድ ነው። ልጅነቱ በመንፈስ ቅዱስ ውስጥ መሆን ነው፣ አንድ ነው። ጽድቅ ነው አንድ ነው። መንግስተ ሰማይ መውረስ ነው አንድ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የክፍሉ ማሳሰቢያ እንደዚህ እንደሆነ እንድናስብና እንድንረዳ ክርስትና በጣም ልዩ የከበረ እምነትም እንደሆነ እንድንገነዘብ ነው። ስለዚህ በዚህ ምድር ከእግዚአብሔር ጋር በእውነት የመራመድ ኃይልም አንድ አይነት ነው። እግዚአብሔር አምላካችን ስለዚህ የተከበረና ልዩ የሆነ አስደናቂ እውነት የተመሰገነ ይሁን። እንግዲህ በዚህ እምነት እንድንጸና እንድንበረታ በየቀኑ መጸለይ፣ በየቀኑ እግዚአብሔርን ማመስገን፣ በየቀኑ እግዚአብሔር የእምነቱን መሰረታዊ እውነቶች እንዲገልጥልን እና ማንበብ ይኖርብናል መጸለያ አለብን። እነዚህ እነዚህን ነገሮች እንድናስብ እግዚአብሔር አምላካችን ይፈልጋል። ክብር ሁሉ ለእግዚአብሔር ይሁን ስለነበረን ጊዜ